በአዲስ አበባ ከተማ ልዩ ስሙ ቆሼ ተብሎ በሚጠራው አካባቢ ቅዳሜ ማታ የደረሰው አደጋ ዛሬ አምስት ቀናት አስቆጠረ። የኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ ለአሜሪካ ድምጽ በሰጡ ቃል የመዋቾች ቁጥር አንድ መቶ አስራ ሶስት መድረሱን ነው የተናገሩት። ፍለጋው ደግሞ ቀጥሏል። በሌላ በኩል እስካሁን ምንም አይነት እርዳታ እንዳልደረሳቸው የሚናገር ወጣት የአሜሪካ ድምፅ ራዲዮ አነጋግሯል። እንዲሁም አደጋው ከደረሰ በኋላ ለተጎዱት ሰዎች ፈጣን ርብርብ አልተደረገም የሚሉ አስተያየት ሰጪዎችም ተሰምተዋል። የኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ከዚህ አደጋ በህይወት ተርፈው በተለያየ ቦታ የሚገኙ ሰዎችን ለመርዳት ጥረት እየተደረገ እንደሆነና በዘላቂነት መልሶ እንዲቋቋሙ እንደሚደረግ ገልጠዋል። ጽዮን ግርማ ዝርዝሩን ይዛለች። ስዩም በየነ ይባላል የ17 ዓመት ወጣትና የአስረኛ ክፍል ተማሪ ነው ቆሼ የተባለ በሚጠራው ቦታ ተወልዶ ማደጉን ነግሮናል በግቢ ውስጥም ተከራዮች እንደነበሩ ይናገራል ስዩም ቅዳሜ ምሽት በቤታቸው ውስጥ የደረሰውን አደጋ ሲያስረዳ በእነሱ ቤት ውስጥ አራሷን የወንድሙ ሚስት ሊጠይቁ የመጡት አክስቱና ስድስት ቤተሰቦቹ በአጠቃላይ በአደጋው ሰባት ሰው ህይወታቸውን ማጣቱን ገልጾልናል አክስቱ ወንድሙ የወንድሙ ባለቤትና ልጆቻቸው ከነዚህ ጋር በአጠቃላይ ሰባት ሰዎች፣ የስድስቱ ሰዎች አስክሬን ተገኝቶ ሲቀበር የሶስት ዓመት የወንድሙ ልጅ አስክሬን እስካሁን እየተፈለገ እንደሆነ ገልጾልናል። አያይዞም በግቢያቸው ውስጥ ተከራይተው የነበሩ ሶስት ሰዎች እንደነበሩና ከእነርሱ ውስጥም አንደኛው ቤተሰብ እናት ከሁለት ልጆቿ ጋር፣ ሌላኛው ተከራይ አምስት ቤተሰብ ያላቸው ሲሆን ሁለት እንግዶችን ጨምሮ በአጠቃላይ ሰባት ሰው፣ ሶስተኛው ቤተሰብ ደግሞ አራት ቤተሰብ ሲሆኑ እናት ከአንድ ልጇ ጋር በአደጋው ሕይወታቸው እንዳለፈ ገልጾልናል። ስዩም እንደሚለው ከእነሱ ግቢ ብቻ ወደ አስራ ሰባት ሰው ሕይወቱ አልፏል። የእርሱን የወንድም ልጅና ከአንዱ ቤተሰብ ደግሞ የተወሰኑ አስክሬን አሁንም ድረስ እየተፈለገ እንደሆነ ገልጾልናል። ሁሉም ሰዎች ሀዘን የተቀመጡት የተለያየ ቦታ እንደሆነም ይናገራል። ስዩም በአደጋው ልቡ ክፉኛ መጎዳቱን ይናገራል። ሁሉም ነገር ያጫውት ከሷም እንደቁርጥ ነገር ያረገኝ እንዳለ ይመቅኝ አሉ ምናምን ይሉኝ ነበረ እንዳለ ግን አሁን እነዛ ሆነ ያለው ልሚሊ ሰዎች ማዕዘቡ በጣም ነው የሚከብደው። እኔ በጣም ነው የከፋኝ። ተጽፋ ነው የቆረጥኩት ላ ይህ አደጋ ከመድረሱ በፊት ክረምት በመጣ ቁጥር ቆሻሻው የተወሰነ ሲደረመስ ችግር ይገጥማቸው እንደነበረ ገልጾልኛል። ሌላ ቀን የሚደረመስ ነበረ፣ ግን ብዙም እንደዚህ አይመጣም። ከዚህ በፊት ማለት ነው። አዎ ክረምት ክረምት ይደረመስ ነበረ። ትቦ ብቻ ነበር የሚደፍነው። የምን ትቦ ይደፍን ነበር? የቆሻሻው ሲታጠብ ትቦ አለ፣ ራሱ ይሄዳል። ያን ሲደፍነው ደግሞ ክረምት ዝናብ በሚዘንብበት ቁጥር ወደ ቤት ይገባ ነበር። እኛ ቤት ደግሞ አይደርስም ነበር። ወደ ውጭ ወጣ፣ ኮብልስቶን በጣም ተከምሮ ነበር። እንደ ተራራ ነገር ነው። ቤታችሁ ተረፈ? አይ ምንም የተረፈ ነገር የለም። አልተረፈም ምንም ነገር። ከዚህ በፊት ቆሻሻው ሲደፍነው ቱቦውን፣ እንደዚህ ክረምት ክረምት እንደዚህ አይነት ችግር ሲመጣ አላመለከታችሁም ነበር? አመልክተን ነበር ግን እሺ፣ ሚሊዮን ደማ ማንም ችላ ብለዋል። ብዙ ጊዜ አመልክተናል። እርዳታ ተደረገላችሁ? እስካሁን ምንም አይነት እርዳታ አላየሁም። ምግብ እንዲህ ማን ነው የሚረዳችሁ አሁን? ምግብ ነው እንጂ የሚለበስ ነገር ምንም ወላ። ወረዳ ነው የሚሉ ያስቀምጡት ግን እስካሁን ምንም ነገር አልመጣም። እና ምን ላይ ነው ያላችሁት እናንተ አሁን? ያው በአንድ ልብስ ነው ያለ ነው። እስካሁን የት ነው ያላችሁት? ድንኳን ተ ድንኳን ተተክሎልን እዛ ነው ያለ ነው። ማን የተከለው ድንኳኑን? ያው ማህበሩም አለ እዛ። የምን ማህበር? እድሮች፣ የእድር ቤት ያው ከዚያ ቤት ጎርፍ ሲገባ ይተክሉልን ነበረ። አሀ ጎርፍ ሲመጣም ወጥታችሁ ይተከልላችሁ ነበር። ስለዚህ እንዴት ነው ታዲያ እርዳታ የሚመጣ? አሁን መንግስት እርዳታ እየሰጠን ነው ይላል ለዜጎቹ አረምን ነገር እንዳየሱ ምንም የሚፈታና የሚበላ ብቻ የሚመጣው ሌላ ነገር ምንም የለም። ማምሻውን ያነጋገርኳቸው የኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ አሁን በህይወት የተረፉትን ሰዎች ለመርዳት ከፍተኛ ርብርብ እየተደረገ እንደሆነ ይናገራሉ። በዚህ አደጋ ለተጎዱት ድጋፍ እየተደረገላቸው ነው፣ እንዲሁም ደግሞ ፍለጋውም ቀጥለዋል። እንግዲህ ትናንትና የከተማ ከንቲባ ዝድር ባኩማ እንደገለጹት ወደ መጠናቀቁ ተቃርቧል። ከዚህ በኋላ የሚሆነው የአደጋው መንስኤ የሚያጠና አካል በአዲስ አበባ ዩኒቨርሲቲ እና ከቴክሳስ ዩኒቨርሲቲ እንዲያጠኑ የተጀመረ እንቅስቃሴ አለ። እንግዲህ እንደምታውቀው ይሄ በጣም አሳዛኝ ክስተት ነው። መንግስት ደግሞ በተቻለ መጠን ከህዝቡ ጋር በመሆን ዜጎቻችን፣ ባለሀብቶችም፣ አርቲስቶችም እየተረባረቡ ነው ያለው የሃይማኖት ተቋማትም በተጎዱት ወገኖቻችን ጎን ለመቆም ዛሬም የከንቲባው ጽሕፈት ቤትም ድጋፍ ለማድረግ በሚፈልጉት ወገኖቻችን ተጨናንቆ ነው የዋለው። ሰዎቹ ለአደጋው ተጋላጭ ከሆኑ ቦታዎች መነሳታቸውን የኔ ነው የሚሉት ምንም ነገር ስለሌላቸው ሁሉም ሰው ተባብሮ ድጋፍ በማድረግ ሊያቋቁማቸው እንደሚገባ አሳስበው፣ ድጋፉ በአይነትም ሊሆን ይችላል፣ በካሽም ሊሆን ይችላል። አዲስ አበባ ከተማ አስተዳደር ከ ኢትዮጵያ ንግድ ባንክ የሳፕ ቁጥር ከብተዋል አካውንት ከብተዋል በዛ ላይ እያስተዋወቀ ነው። ማንኛውም ሰው ሀገር ውስጥም ውጭም ያለው ሀገር ወዳድ ዜጋም ድጋፍ ማድረግ ይችላል ማለት ነው። ለተጎዱት ወገኖች እስካሁን ወይ ደግሞ ለጊዜያዊነት እንዲቆዩ የተደረገ ስፍራ አለ። በብዛት ይገኛሉ። ያም ብቻ ሳይሆን ደግሞ አደጋው በደረሰበት አካባቢ በራሳቸው ከዛ ያልወጡና በጊዜያዊነት እዛው መቆየት የሚያስችል ስፍራ የቆዩበት ሁኔታ አንዳንዶች አሉ። እነሱም ሳይዘነጉ እንግዲህ አስፈላጊ ድጋፍ እንዲደረግላቸው ጥረት እየተደረገ ይገኛል ማለት ነው። ዶክተር ነገሪ አካባቢውን በተመለከተ አሁን የነፍስ ማዳኑ ስራ ከተሰራና ነገሮች ከተረጋጉ በኋላ የሚታይ ይሆናል ብለዋል። እዛ ቦታ ላይ እየተደረገ ነበር ስለተባለው ግንባታም ጠይቂያቸው ነበር። በአፍሪካ የመጀመሪያ የሆነ ቆሻሻን ወደ ሀይል ማመንጫ የሚቀይር አንድ ፋብሪካ እዛ አካባቢ ተገንብቶ ኦልሞስት ተጠናቅቋል። ይሄ ፋብሪካ ከአዲስ አበባ ከተማና ከአካባቢው የሚወጡትን ቆሻሻ በመጠቀም ፕሮሴስ በማድረግ ወደ ሀምሳ ሜጋዋት የሚያመነጭ ፋብሪካ ነው የተገነባው። እንግዲህ ይሄ አካባቢ በጣም ሰፊ ቦታ ነው የያዘው፣ ቆሼ ተብሎ የምታወቀው አካባቢ ማለት ነው አሁን የተደረመሰው። ስለዚህ ለወደፊት አሁን በተሰራው በአዲሱ የከተማው ማስተር ፕላን የተያዘ የልማት እቅድ አለ ማለት ነው። በዛው እቅድ መሰረት መንግስትም ቀድሞ እኮ እዚ አካባቢ የኖሩ የነበሩትን ወገኖች ከዛ እንዲነሱ በማድረግ የራሳቸው ቦታ ወይ ደግሞ ሁኔታዎችን በማመቻቸት ያንን አካባቢ መልሶ ለማልማት በፕላኑ ውስጥ የገባ ጉዳይ ነው ማለት ነው። እሱ ተግባራዊ ይሆናል እቅድ እያለ ነው ይሄ አደጋ በድንገት የተፈጠረው። ለወደፊትም ደግሞ ከአደጋው የተረፉትን ለማቋቋም ጥረቱ ይቀጥላል። አካባቢውንም ደግሞ በታቀደው መሰረት ልማቱ ይቀጥላል ማለት ነው። ጽ ዶክተር ነገሪን ካነጋገርኩ በኋላ ሚፍታህ የተባለ ወጣት እህቱ ከነ ቤተሰቦቿ በዚህ ቦታ የሞተችበትና የባልና ሚስት ቤተሰብ ተለያይተው ሀዘን እንደተቀመጡ ገልጾ በእነርሱ በኩል ምንም የተለየ ያገኙት እርዳታ እንደሌለ ተናግሯል። ታ አሁን ባለው ሁኔታ ሳይሆን በእለቱ በነበረው የነፍስ አድን ስራ ቅሬታ እንዳለው ገልጿል። አንደኛው ታዟል የታታደገውም ብሎ

የፖሊስ አካሎችም ሊያስገድዱ አልቻሉ። ጎማዬ ተኛብኛል ብሎ አልሄድ አለ። ከነገ ጠዋት ሶስት ሰዓት ምናምን ነው የሚመጣ ያስመጣ ነው። ስለዚህ የተረፉ ቢኖሩ የማውጣት እድሉ ይኖር ነበር ማለት ነው። በስ ቢመጣ መኪና ቢመጣ ከእኛ ጀርባ ጋር ሴቷ እጇን እንድያለች እንኳ ነው እያለች ሴቷ አይተዋት እንኳን ላያወጡ አልቻሉ ነበር። ብሶ መዳን ይችል ነበር። እስካማተር ቢኖር አይታችሁ ነበር። እጅ የሚያውለበልብ ሰው? አዎ አይታ አሳይተናል ለፖሊሶች። አላ በከይረ ነው ሁሉም ነገር ያመጣል። ከእናንተ ጀርባ የነበሩ ልጆች ቁርአን ይቀራሉ የተባሉት ምን ያህል ነበር ቁጥራቸው? ስታዙ ለዚማ ውድ ድረስ እዚህ ቦታ ነኝ ያለሁት እያሉ ይጠቁሙ ነበር አሉ። በሰሩ የሰማ ነው እዛ ቀብር ላይ ሆነ ወደ ምኒልክ ምናምን ወደዛ ስንሯሯጥ የሰማ ነው። እየደወሉ ነበር እዚህ ቦታ ነኝ ያለሁት እያሉ ነበር አሉ። እሚ ሰው ነው የነገረን። የኔም ብቻ ሳይሆን ዛ ያሉ ዘመዶቻቸው ብዙ ነበሩ። ዘመዶቻችሁ እዛ አካባቢ ያሉት ሁሉም፣ ሁሉም በዜግነት ሁሉም ዘመዶች ወንድም፣ አባት ሁሉም ነገራችን ሚፍታ የሚለው አደጋው የደረሰው ቅዳሜ ከምሽቱ ስምንት ሰዓት መሆኑን እስከሚቀጥለው ቀን ጠዋት ድረስ ከአደጋው የተረፉትን ለማውጣት የተደረገው ጥረት አነስተኛ መሆኑን ቆፋሪ መኪኖቹ በጣም አነስተኛ እንደነበሩ ከመጡም በኋላ በቆሻሻ ውስጥ እጇን የምታውለበልብ ሴት እያዩ ሁሉ የቆፋሪ መኪናው አሽከርካሪ ጎማ ይተኛብኛል ወደዛ አልሄድም ሲል ያስገደደው አካል እንዳልነበር ተናግሯል እነዚህንና ሌሎች አጠቃላይ መረጃዎችን በተመለከተ ከአዲስ አበባ መስተዳደር የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ወይዘሮ ዳግማዊት ሞገስ መረጃ ለማግኘት ያደረግኩት ከፍተኛ ጥረት ሊሳካልኝ አልቻለም የፌዴራል ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ ግን መንግስት በየጊዜው አስፈላጊውን መረጃ ለዜጎች ይሰጣል ሲሉ ቃል ገብተውልናል። በተያያዘ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የሀዘን መግለጫ አውጥቷል። በደረሰው አደጋ የህይወት መጥፋት መቁሰልና ከመኖሪያ ቤታቸው የመፈናቀል አደጋ የተሰማውን ጥልቅ ሐዘን በመግለጫው ላይ አስፍሯል። አያይዞም ህይወታቸውን ላጡት ወገኖች ቤተሰቦችና የመቁሰል ጉዳት ለደረሰባቸው ወገኖች መንግስት ካሳ እንዲከፍልና ለመፈናቀል አደጋ ለተጋለጡት ደግሞ የመልሶ ማቋቋም ስራ እንዲያከናውን በመግለጫው አሳስቧል።